ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም ሰላም ጠና አይስጥልኝ፣ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ስቱዲዮ 14 ከአሜሪካን ድምፅ የሚተላለፍላቸው የዘወትር አርብ ጋቢና ቪኦኤ ፕሮግራማችን ተጀመረ። ዛሬ አርብ ነው፣ የምናደምጠው ሙዚቃ ነው። ዲጄ ፋድሱ ነኝ። እንግዲህ አብራችሁ እንድትቆዩ እንድትቆዩ በመጋበዝ ፕሮግራሜን እንጀምር ያለሁኝ እንግዲህ ፕሮግራሜን የምንከፍትበት ሙዚቃ የጃኑ ባንድ ሙዚቃ ነው በቅርብ ቀን ካወጡት የቪዲዮ በዩቱብ ላይ ከለቀቁት የላይቭ ቪዲዮ ሙዚቃዎች መካከል ምጋብዛችሁ እንግዲህ ይነጋል የተሰኘውን ዜማቸውን ነው። እሱን ወደ እናንተ አደርሳለሁኝ። አስተያየቶች ካላችሁ ቪዮ የአማሪክ ላይ ላይቭ ነን፣ እዛ መስጠት ትችላላችሁ። ከጃኖ ባንድ ይነጋል የተሰኘውን ሙዚቃ በማድመጥ አብረን እንቆያለን። ሌትስ ጎ አይገርምም መሽቶ ላይገር ፀሐይ ብትጠልቅም አይገርመም። አይደንቅም ደስታ ላይ ችግር ጊዜ ቢያጨንቅም አይገርምም የዚች ዓለም ህይወት ፈተና ምን ቢፀና አስተምሮ ላይቀር ማለፉ ለምላ شالام <سؤال> هوا فتانا, بس لك مع كان أن اجا ستبيلل. شالود

I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a man of God, I'm a i am a man of god i am a of god i am i i am a a

The military let Țara pe mântui toa să altălui Încă ti s-a alțărea De menul s-a lăta gări Pe mult cu În ce Măci că mă tală Îru tală, ro tală Îru tală, ro tală Lă mult Da căci îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi îmi It's like of a The man like i It's like her maleve never another thing ne but a lull le me lo romo cheese like her maleve never another thing me but a lull like her male መኮንን እንግዲህ በቅርብ ቀን ካወጣው አልበሙ ላይ ነበር የጋበዝኳቸው። የአልበሙ መጠሪያ ነው እሮጣለሁ የሚለው። እኔ ለመሞት አልሮጥም እሮጣለሁ ለመኖር ነው የሚለው። በጣም አሪፍ ሙዚቃ ነው ያስደመጥኳችሁ። የምታደምጡት ጋቢና ቪኦኤ ነው፣ ማስተናገዳችሁ ዲጄ ፋቱና። ዛሬ አርብ ነው እንግዲህ፣ አርብ አሪፍ አሪፍ ሙዚቃዎች የምንሰማበት ጊዜ ነው። ቢኒ ቢኒ ዳና በማስካተል ም ጋብዛችሁ ሰላሚዝም ይሰኛል በጣም አሪፍ መልዕክት ያለው ሙዚቃ ነው፣ ወደ እናንተ አደርሳለሁ።

ስፈስ ባይባፈስኩኝ ወጥሮ ሽት ባፈኩ ታዲያ ምናትች የሚከሱ ወንድሜ እንዲህ አይነት የባዘ እየተጠናውተው እኛ መሀል ካለም በአገር ሽማግሌ አውጫጭኝ ይመከር፣ ይገሰጽ፣ ይረገም። ምቀኝነት ተዳቅሎ አመት አርግዞ ቅጥበታ ምጦ ማጣላት ወልዶ ክፋት የምረት አሉባልታ ጭሮ

偷偷，偷偷偷偷，偷偷偷偷。Bamba ngat ko ma chig ma trouble. Tay tay tay tay. Kasu garo tay. Tow tow tow tow tow Leto, o sitten banya, avkan banyal zem, kapitalizm, merkezezim, lenizezim, kolonyalizm, sosyalizm, rasezim, antagonizm, illuminizm, imperializm, kanibalizm, joljakezim, ditatharizim, menden onda sağ, umende Salamizm, ben antizim olsun, antalizim

ዘራፍ ተኮሰታ ተረ ተቆጣ ስሜቴ፣ አመመኝ መሟስቃዩ አጌቴ ዘራፍ ዘራፍ አብልቶ በሸኘ ተቀብሎ ከደጀ እነሱን እንግዳ ስለምን ወንድም በበሱ አገር ይፈረጅ በስቃይ ይጎዳ ዘራፍ ዘራፍ የሳምሶ ብን ጸጉር ቀጥዬ፣ የሙሴን በትር ተቀብዬ፣ በልያ ሰረገላለ ዱቅ ብዬ አስፈላጊው አሰናድቻለው፣ ጦብያይ ዘራፍ ዘራፍ ዘራፍ my a part of alphabet to the job. and come and jump and አግሜ አይሰለቸኝ ከቶ ስምሽ ባፌ ላይ ዋለ ሊገለኝ እየማለ አለኛነይ ፍቅር የምር የማይቀንስ የሚጨምር ልክ እንዳምናው በዘንድሮ

der ihr nein verfress ich geb vor meiner me verfress ich oh verfress ich geb vor meiner me verfress ich oh ግሜ አይ ሰለቸኝ ከቶ ስምሽ ባፌላይ ዋለ ሊገለኝ እየማለ አቤት ብወድሽ ብወድሽ ደጋግሜ አይ ሰለቸኝ ከቶ ስምሽ ባፌላይ ዋለ ሊገለ كاش بكن شي متن بطن ما يكير علني لانتي فكر كوانا لا كتاز ما تنكش يتمنى لا فلا يسمشي كانتي بطوات هونو طاي انتي ونش قدري لانتا وش لوكش زلالة مين ፈጥሁሽ የኪዳን ቀለበቴን አሰላስላለሁ። ዛሬም ደግሜ የለየልኝ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ በደሜቶ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ የተከበራችሁ አድማጮቻችን የምታደምጡት ጋቢና ቪ የተሰኘው ፕሮግራማችንን ነው። ማስተናግዳቸው ዲጄ ፋቱ ነኝ። ትናንትና አዲስ የወጣ ሲንግል ነበረ፣ የዘሪቱ ከበደ ሲንግል እና እዛ አልቀረውም ይሰኛል። እና እሱን ከመክፈቴ በፊት እስኪ እንደውልላት ብለን አግኝተናታል። መስመር ላይ ያለች ዘሪቱ። ሀይ ዘሪቱ እንዴት ነሽ? ደህና ነኝ በጣም እንዴት ነህ? ልክ በአንድ አመቱ ተገኘሽ። ልክ የዛሬ አመት ነው ኢንተርቪው ያደረግ ነው፣ ታስታውሻለሽ? አዎ በጣም ደስ የሚል ጊዜ ነበር። በጣም እና አሁን ደግሞ በአመቱ ተገኝተሻል፣ ደግሞ በአዲስ ነገር ነው የተገኘሽው። እና ሙዚቃሽን እየሰማሁት ነበር ትናንትና፣ ዛሬ ልከፍተው እርግጠኛ ነበርኩኝ፣ ግን ከመክፈቴ በፊት ልሞክርልሽ ብዬ እንዳጋጣሚ ተገኘሽ። እስቲ ንገሪኝ ስለ አዲስ ሙዚቃ። ምን ልንገርህ፣ ያው ዘፈኑ ተናግሮታል። ሳቢ በሱ የተሻለ ይገለጣል። እውነት ነው። ግን በአንቺ ደግሞ ብታብራሪው የተደበቀ ነገር ካለ ውስጥ የምትነግሪኝ ነገር ካለ ደስ ይለናል። አይ ምንም ነገር የለውም። ያው በጥፋት ውስጥ አልፎ እንዳጠፋ የማይክድ ግን ጥፋቱ ላይ እንዳልቀረ፣ ያ ጥፋቱ ደግሞ በአንድ ወቅት የሆነ ነገር እንጂ የሁልጊዜ ማንነቱ እንዳልሆነ መናገር የሚፈልግ ሰው ድምጽ ነው፣ እና ይሄ አይ ቲንክ ብዙም ሰው ይወክላል ለብዙ ሰውም መተንፈሻ ይሆናል ብዬ ነው የማስበው። እውነት ነው። የምትዩ ቃላት አለ፣ እኔ ጽፋቴ አይደለሁም ደግሞ እዛም አልቀረሁም። እኔ ጽፋቴ አይደለሁም ለማለት ስት ምን ማለት ፈልገች ነው? እሱን እስቲ አብራሪ ልኝ ስህተቴ ያው ስህተቴ ነው። ያ ስህተት ስህተቴ ነው ያው ባለፍኩበት ነገር ውስጥ ያ ነገር ስህተቴ ተብሎ ይቀራል። ያስተቴ ግን እኔ የሆንኩትን ሁሉ አይገልጥም ለማለት ያህል ነው። እኔ ተቀይሬያለሁ ማለት ነው፣ እሱ አልፏል እንደማለት አልፏል። ያው አንድ ወቅት የሆነ ነገር ነው። እርግጥ ሁላችሁም አይታችሁታል፣ እኔም አልክደውም፣ አልከራከርም። ስለበደልኩም ይቅርታ ይደረግልኝ፣ ግን እዛ አልቀረውም እና አሁን በአዲሱ ማንነቴ ወይም ከስተቴ ውጭ ባለው ማንነቴ እንድትቀበሉኝ እለምናለሁ። ይሄ እንትንን የመያዝ ነው። ሰዎች አሁን ለምሳሌ ያለማለፍ ነገር ላይ አንድን ነገር አሁን ጥፋት ካጠፋሽ እዛ ጥፋት ላይ ችክ የማለትን ነገር የመናገር ነው፣ ላይ ኦፖዚቱን እንደዛ ሀሳብ ይመስለኛል። አንዳንድ ሰዎች ጥፋት ስን ይዘው በቃ በዛ ላይ ምንም ነገር ብታደረግ ያንን እያስታወሱ ያንን እንትን እያሉ ነው የሚያወሩት። ልክ ነው ስሙ ከዛ አንተ ብዙ መንገድ ሄደህ ይሆናል፣ አብሮህ ካልተራመደ ሰው ስለማያውቅ ግን በዛው ያየህና በቃ መተላለፍ ይሆናል ለሁለቱም ወገን ማለት ነው። ስለዚህ አዲስ አይነት እንግዘም አዲስ ሀሳብ እሱን ነው። ሌላ ደግሞ አንዳንዴ ለራሳችንም እንደሱ ማለት አለብን። ሰው ብቻ አይደለም እንደሱ ያየን እውነት። አንዳንድ ጊዜ እኛም ባለፍንበት ነገር ውስጥ እዛው እንቀራለን። እሱን እያሰለን በዛው እንዋጣለን። የሚነገር ነገር ነው ይሄ። እኔ ስተት አይደለሁም። አዎ ልክ ነው፣ በድያለሁ፣ ግን በቃ አልፌዋለሁ። አሁን በቃ እንደ አዲስ ህይወት መጀመር እችላለሁ። እ ይቅርታን ለራሴም ማድረግ እችላለሁ የሌሎችንም መቀበል እችላለሁ ብሎ ያው ራስን ነጻ አውጥቶ የመቀጠልም ሀሳብ አለው። ይሄ ከአንቺ ህይወት ጋር የተያዘ ሙዚቃ ነው። ምንድን ነው ያየሁት መሰለች፣ ትናንትና ኮመንት ሳነብ ልጁ ጻፈ ጻፈ ጻፈ እና ግን ማንን ይሆን ይቅርታ የምትለው ነገር አለ፣ ግን ማንን ይሆን ይቅርታ የምትለው አለ፣ ኮመንት ሲያደርግ ይ ሁሉንም ሰው ነው እንግዲህ እንጂ ስፔሲፊክ የሆነ ነገር ከአንቺ ጋር የተያዘ ነገር የለውም፣ ነው ከኔ ጋር በጣም ይያያዛል? ከኔጋ ይያያዛል። ከኔጋ በደንብ ይያያዛል። አንድን አጋጣሚ ብቻ ላይ ያወክል ይችላል ይሄ ዜማ ምክንያቱም በህይወት አጋጣሚ አንድ ሰው አይደለም የበደልኩት ወይ ያሳዘንኩት፣ በጅምላም ይሁን አንድ በአንድ በሆነ ሁኔታም ያው በእንደዚህ አይነት ነገር እናልፋለን ና ያው በዛ ነው። በጣም ጥሩ፣ በጣም አሪፍ። እኔ አስተባብሮ ልጀዋለሁ ብዙ ሰዎችም ሼር እያደረጉት ነው፣ እየወደዱት ነው። ግን ከመሄድሽ በፊት አንድ ጥያቄ ልጠይቅሽ የምፈልገው ነገር አለ። በዚህ ጉዳይ ላይ እንደ ሪሰርችም እንደ ፕሮግራምም እየሰራው ነው። ስለ ኮመንቶች ነው፣ ላይክ ፌስቡክ ላይ ወይ የሆነ ቦታ ስለሚሰጡ ኔጌቲቭ ኮመንቶች ነው። እና ስለ እነዚህ ምን አስተያየት አለሽ አንቺ? አሁን ብዙ ሰዎች ኔጌቲቭ ሊሰው ኮመንት ያደርጋሉ በትልቁም በትንሹም ነገር እና ስለዚህ ምን ሀ ኮመንት አለሽ አንቺ? ምን ሀሳብ አለሽ? ወይም እንዴት ነው ኢንተርቴን የምታረጅ ምልህ? ያው ገንቢ አይደለም ምንም የትም ፌስቡክ ላይ የሚሆን የትም ኔጌቲቭ ነገር ሁሉ ኔጌቲቭ ነው፣ ምንም ጥቅም የለው። ያው እኔ ወደ እኔ በሚወረወር ነገር ግን በ አይ ቲንክ በካሬር የመጀመሪያ አካባቢ አፌክት ያደረገኝ ነበር። አሁን ግን ለእኔ ምንም አይደለም። ያው ልክ እንደ እኔ ደካማ የሆነ ሰው ነው ያዛ እዛ ታይፕ የሚያደርገው ሰው። አብዛኛው ሰው አንድ አንድ ብትገናኝ እንደዛም ላይል የሚችል ሰው ነው እንደዛ የሚያደርገው እና አይ ዶንት ቴክ ኢት ዳት ሲሪየስሊ። ግን ያው ጠቃሚ አይደለም ዞሮ ዞሮ ምንም ኔጌቲቭ የሆነ ነገር በየትኛውም አይጠቅምም። ያው ጥቃቱ ምንም አይጠቅምም። ግን ያው የተለመደ ነገር ነው። ብዙ አሁን በዚህ ሰዓት ብዙ የማስብበት ነገር አይደለም። የተለመደ ነው ግን ምንም ብዙ አላቆየውም እራሴ ጋር። ምን ምን ምን ትመክሪያለች እንደዚህ አይነት ነገር አሁን እንደዚህ ቢሆን ጥሩ ነው፣ ደስ ይላል፣ እንደዚህ ቢሆን እንደዚህ ነው ባህላችን እንደዚህ ነው ምናምን ብለሽ የምትመክሪው ነገር አለ በዚህ ኮመንት በዚህ ነገር ላይ ያው እንዳልኩህ ነው። እኔ በፌስቡክም ይሁን በየትም ማንኛውንም ነገር በቀናነት መቀበል ጥሩ ነው። እዛ ላይ ብቻ ያለ ነገር እርግጥ ኦፍኮርስ ተደብቆ መሰንዘር ስለሚቀል እዛ ላይ የበለጠ የበለጠ ጥቃት አለ። ግን እኔ ብዙ ቦታ ባይሰጠው ባይነኝ እንትን ያደርጋል የሚያሳዝንህ አንዳንዴ የሆነ ነገር አሁን ሙዚቃም ይምጣ የሆኑ አጋጣሚዎቹም ቢኖሩ ለሰዎች ለመነጋገር እድል ይከፍታል። እና ሰዎች የመነጋገር እድል ሲያገኙ ጥሩ ነገር ቢያወሩ ጥሩ ነው እና ዩዥዋሊ እነዚህ ኔጌቲቭ ነገሮች ወይም በጣም የወረዱ ነገሮች እነዛን ንግግሮች ነው የሚያበላሹት ወይም ዳይቨርት ያደርጉታል የተጀመረውን ነገር። እውነት ነው እና ያው ወይ እነዛን ነገር የፔጁ ባለቤቶች ቢያነሱ ምንም ማለት አይደለም ፍድቦ አፌክትስ ቢያደርጋቸውም ባያደርጋቸውም፣ እዛ ጋ ያሉትን ንግግሮች ግን መንገድ ስለሚያስቀይሩ የፔጁ ባለቤቶች እነዛን ነገሮች ቢደብቁ ወይ ቢያነሱ በጣም አሪፍ እውነት። ጥሩ ነው ብዬሽ ነው። እውነት ነው። እንግዲህ ነገ ኮንሰርት አለሽ። እንግዲህ የኮንሰርቱ ዝግጅት ጥሩ ነው እንዴት ነው? በጣም ጥሩ ነው። በጣም በብዙ ጉጉት፣ በብዙ ደስታ ነው የምንጠብቀው። ያው እንዳልኩ ከአመት በኋላ ነው እንግዲህ ያኔ ዲሲ ከሰራን በኋላ ወደ መድረክ ከመጣሁም እና በጣም ያው በብዙ መነሳሳት ነው እየጠበኩ ያለሁት። እንግዲህ በጣም አሪፍ ከጋሽ ማህሙድ እና ከሳሚ ዳን ጋር ነገ ዘሪቱ ኢንተርኮንቲኔንታል ሆቴል ኮንሰርታለች። መልካሙን መልካሙ እንመኝልሻለን። ጊዜሽን ሰውተሽ ደግሞ ስላዋራሽ እናመሰግናለን። መልካም ጊዜ አላስተባብልም አልበደልኩም ብዬ እንግዲህ የተከበራችሁ አድማጮቻችን ፕሮግራማችንን የምንጨርሰው እንግዲህ በዚህ በምታደምጡት ሙዚቃ ነው። ብዙ ሊይዛችሁ አልፈልግም። ስላደመጣችሁ እናመሰግናለን። እዛ አልቀረውም የተሰኘውን የዘሪቱ ሙዚቃ ጋብዣ ጨርሳለሁ። ዲጄ ሞክቢል እና ጀስቲን ነበርን አንድ ላይ ከጋቢና ቪኦኤ በሚገባ ናለው ስላሳዘንኳቸው